በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በቅዳሴው ላይ የተነበበልን ከሉቃስ ወንጌል ምዕራፍ 23 ቁጥር 39 እስከ 43 ነው። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለምን ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ምን ስላደረገውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሠጸው። ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለው ዛሬ ከኔ ጋር በገነት ትሆናለህ አለው። ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ፣ አንድ ላይ እንበለው። ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ። የዛሬው የትምህርታችን ርዕስ ይሄ ነው። እንግዲህ ከጠዋት ጀምሮ አገልግሎቱ በስፋት ሲሰጥ እግዚአብሔር አምላካችንን የሞተልንን አምላክ ስናመሰግን ስለቆየን ብዙ አላበዛባችሁም። ይህንን ቃል የተናገረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በስተቀኝ በኩል የተሰቀለው ሰው ነው። ስለዚህ ሰው አባቶቻችን እንደሚነግሩን እድሜ ልኩን ወንጀለኛ ሆኖ የኖረ ሰው ነው። ወንጌላዊው ሉቃስም በሌላ ስም አይደለም የጠራው። ከክፉ አድራጊዎች አንዱ ነው የተባለው፣ ከወንበዴዎች አንዱ ነው የተባለው። እና ይህ ሰው የጸለየው ጸሎት እስከ ዓለም ፍጻሜ ድረስ ቤተ ክርስቲያን የምትጸለየው ጸሎት ሆኗል። ምን የሚለው ጸሎት? ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ የሚለው። ሁልጊዜ በጸሎተ ቅዳሴያችን ይህ ጸሎት ሳንጸለየው አናልፍም። እዚህ ላቸዋል አለ ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ። የተወደዳችሁ ምዕመናን አሁን ሁላችንም በእግረን ህሊናችን ወደ ጠራኔ እንድንሄድ አሳስባችኋለሁ። ካለንበት ጭንቀት፣ ካለንበት ሀሳብ፣ ካለንበት የህሊና በእግረ ህሊናችን ወደ ቀራንዮ እንሂድ። የታላቁ አባት ቅዱስ ዮሐንስ አፈወርቅ በቅዳሴው እንደተናገሩውና ዲያቆኑ እንደሚያውጀው ህሊናችን በሰማይ ይሁን ነው ያለው። ያለንበትን እንወቅ። ያላችሁበትን ወቁ ይላል። ህሊናችሁ በሰማይ ይሁን። የመስቀሉን ነገር የውለታውን ነገር የእርሱን ፍቅር አስተውሉ። ህሊናችሁ በሰማይ ይሁን። ዛሬ ያንን የምናስብበት ነው። ከመነገር ያለፈውን ከእውቀት በላይ የሆነውን ቅዱሳን፣ ጻድቃን፣ ሰማይታት ሌት ተቀን የሚደለቁበትን ቅዱሳን በገዳም ሌት ተቀን የሚያመሰግኑበትን እኛም በበጉ ደም ልብሳችንን አጥበን እርሱ በሚመጣበት ጊዜ ከእርሱ ጋር ሆነን ለዘላለም የምንደነቅበትን የወደደንን ከአጢአታችን በደሙ ያጠበንን ለአባቱ መንግሥት ካህናት ያደረገንን የእርሱን የመስቀሉን ነገር ለማሰብ ወደ በዚያ በቀራንዮ የተከናወነው ነገር አስደናቂ ነበር። በዚያ በቀራንዮ የተከናወነው ነገር ለመናገር ቃላት የሚያሳጥር ነበር። ሰው በሰው መካከል የተከናወነውን ለመናገር ቃላቶች ያቁኛል ይላል። ሰው በዚህ ዓለም የተከናወነውን ለመግለጽ አንዳንዴ ሲቸገር እናየዋለን። የአምላክን ነገር ለመናገር ምን አንደበት ነው የሚችለው የአምላክን ውለታ ለመናገር የመድኃኔ ዓለም ክርስቶስን ቸርነቱን የምሕረቱን ነገር ለመናገር ምን አንደበት ነው የሚችለው? ለዚህ ነው ቤተ ክርስቲያን ሌላ መልእክት የሌላት የእሱን የተሰቀለውን የክርስቶስን መልእክት ከመናገር የእሱን የቸርነቱን ነገር ከመናገር ሌላ ሌላ መልእክት የሌላት አንድ ቀን ተናግራ ስለማትጨርሰው ነው። አንድ ቀን ተናግራ ስለማትዘልቀው ነውና ዛሬ በግረሊናችን ወደ ቀራንዮ እንሄድ። ለምን እንደምንሄድ ታውቃላችሁ። በዚያ ቦታ የምናገኘው እርቃኑን ሆኖ ስለ እኔና ስለ እናንተ የተሰቀለውን ወልደ እግዚአብሔር ኢየሱስ ክርስቶስን ብቻ አይደለም፣ ዛሬም በብዙ መንገድ የሚታየውን የእኛንም ማንነት ነው። ዛሬ በብዙ መንገድ በብዙ ሁኔታ የሚታየውን የእኛንም ሁኔታ ነው እዚያ ቦታ ላይ የምናገኘው። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ከመጣ በኋላ በቀራንዮ ሰቀሉት። እርቃኑን አድርገው ሰቀሉት፣ በምድር ላይ የተረገሙ እንደሚሰቀሉት ጌታን በእንጨት ላይ ሰቀሉት። በደል ተገኝቶበት አይደለም፣ ተንኮል ተገኝቶበት አይደለም። ትላንት የነበራችሁ እንደተማር ነው። ተንኮል በአፉ ያልተገኘበት፣ በሸላቾች ፊት ዝም እንደሚል በግ አፉን ያልከፈተ እናንተ መካከል በኃጢአት እኔን የሚከሰኝ ማን ነው ብሎ ሲጠይቅ መልስ ያልተሰጠበት ኃጢአት የሌለበት ንጹሕ የሆነ፣ ቅዱስ የሆነ፣ ክቡር የሆነ፣ ልዩ የሆነ እርሱን በእንጨት ላይ ሰቀሉት። መላእክት እስከሚደነቁ ድረስ የሰው ልጅ ደካማው የሰው ልጅ በኃጢአት የተጨማለቀው እሱ ሰቀለው ነው አምላኩን። እናም አምላኩ ተገረፈለት፣ በሶች ተተፋበት፣ ተቀለደበት፣ ተፌዘበት። እናም ተሰቀለ። የተሰቀለው ብቻውን አልነበረም። ከአንተ ጋር አንተ የምትጠጣውን ከአንተ ጋር በቀኝ በግራ ንሆን ብለው የለመኑት ነበሩ። የምትለምኑትን አታውቁም ብሏቸው እነርሱ በዚያን ቀን አልተገኙም። በቀኝም በግራ ለመሆን የአይቆብና መንግስት በቀኝህና በግራ እንሁን ብለውት ነበረ አልተገኙም በዚያ ቀን ጴጥሮስ ሁሉም ትተው ቢሄዱ እኔ ከአንተ ጋር ሆናለሁ ብሎት ነበረ አልተገኘም በዚያ እነ ማርቆስ ልብሳቸውን ጥለው ራቁታቸውን ነበረ የሄዱት ማንም አልተገኘም የጠራቸው የወደዳቸው እስከ መጨረሻ የወደዳቸው ዋ እቃኑን ሲሰቀል እያየች ከምታነበዋ እናት በስተቀር ማንም አልነበረም። ከሚቀልሉበት በስተቀር ማንም አልነበረም። እና በዚያ መካከል ግን በግራውና በቀይኑ ለመሰቀል ክብር የተሰጣቸው እነማን ነበሩ? ወንበዴዎች ነበሩ። ምክንያቱም በዚያ እነዚያውን በሬዎች የወከሉት የኔና የናንተን ህይወት ነበርና በዚያ የወከሉት የኔና የናንተን ኑሮ ነበርና ወልደ እግዚአብሔር ኢየሱስ ክርስቶስ እየነገረን የነበረው በማይከ ለምድር በቀራንዮ ሆኖ ልጆቼ የተሰቀልኩላችሁ እርቃኔ የሆንኩላችሁ እንደ የእናንተ ህይወት በዚህ በቀኝና በዚህ በግራ በምታዩት መንገድ ነው ብሎ እነዚያ እድሜ ልካቸውን ወንጀለኞች የነበሩት ወንበዴዎች በግራና በቀኙ ተሰቀሉ። እነዚህ ወንበዴዎች በግራና በቀኝ ተሰቅለው ጌታ ላይ የሚደረገውን ያዩ ነበረ። አምላካችን ላይ የሚደረገውን ያዩ ነበረ። ልብሱን ሲገፉት ያዩ ነበረ። በልብሱ ላይ እጣ ሲጣጣሉ ያዩ ነበረ። ሲዘብቱበት ያዩት ነበረ። ይህ ሁሉ እያደረጉበት በምድር ላይ ያሉት ቁማር እየቆመሩ እየተሳለቁ እየተጫወቱ ሲዘብቱበት፣ ሲሳለቁበት፣ ሲያሰቃዩት፣ እርሱ ግን አባት ሆይ የሚያደርጉትን አያውቁምና ይቀበላቸው ብሎ ሲለምን እነዚህ በቀኝ የተሰቀለ ወንበዴና በግራ የተሰቀለ ወንበዴ ያዩ ነበረ። ክፋት ሲደረግበት፣ ምህረት የሚለምን ሲሸድቡት ይቅርታን ምህረትን የተመላ ረቡለንትናው ምህረት የሆነ ራሱ ምህረት ሆኖ የመጣ ራሱ ጸጋ ሆኖ የመጣ ራሱ ይቅርታ ሆኖ የመጣ በምሬትና በኃጢአት ዓለም ላለው፣ በኃጢአት ዓለም ላለው፣ በጭንቀት ዓለም ላለው የህይወት ጥፍጥና ሊሰጥ የመጣ የህይወት ትርጉም ሊሰጥ የመጣ እርሱ ምህረትን ሲለምን بس خايوس خونو يكتان لسول جوي سلمن النزي بقين يتسكلو ونبرينا بقراو يتسكلو ونبري يا يوتنا برا عينو تشاكشون ولدتم ودمسك الواررم بمتاكل ودعلو ودمسك الواررم ودتسكلو ونا ولدتم من دار الرب يا يوتنا ማን እንደሆኑ ያውቁ ነበረ። በምን አይነት መንገድ ውስጥ እንደሄዱ ያውቁ ነበርና እርሱ ግን አንዳች ያልተሰማበት ድምፆን ያላሰማ ነቢዩ ኢሳይያስ አስቀድሞ እንደተናገረ፣ ነፍሴ ያረፈችበት ብላቴናዬ ልጄ እርሱ ነው። ድምፁ በአደባባይ አይሰማም የሚጤስ ጧፍን አያጠፋም፣ የተቀጠቀጠ ሸንበቆንም አይሰብርም የተባለለት ድምፁ ያልተሰማበትን አምላክ ሁለቱም ከግራና ከቀኝ ሆነው ተመለከቱት። ትግስቱን አዩ፣ ምሕረቱን አዩ። ዝምታ ተመካከል መካከል በእኔ ምግባር፣ በእኔ ቸርነት፣ በእኔ ስራ ነው እዚህ ያለሁት የምንል ማንን ማን ነው እግዚአብሔርን ትግስቱን ያላየ? በኑሯችን በሕይወታችን ማን ነው እግዚአብሔርን ይቅርታውን ያላየ በጎነቱን ያላየ? አምላኬ ሆይ፣ በምህረት ብዛት በቤት ቆም ያለው ያላለ ማና መስጠት ጀመሩ። ምላሽ መስጠት ጀመሩ። ኦርቶዶክሳውያን፣ ኢትዮጵያውያን ለዚህ ለሞተላችሁ አምላክ የምትሰጡት ምላሽ ምንድን ነው? ለዚህ ዕርቃኑን ለተሰቀለልን አምላክ የምንሰጠው ምላሽ ምንድን ነው? ለወደደን አምላክ የምንሰጠው ምላሽ ምንድን ነው? ይቅር ላለን አምላክ ስንት ጊዜ ነው ይቅር ያለን ስንት ጊዜ ነው የቻለን ሰው ሲሰለችን፣ የቀረበን ሰው ሲሰለችን፣ ስንት ጊዜ ነው ይማረን? ስንት ጊዜ ነው ይቀዳል? አንዳንድ ጊዜ ሌላው ቀርቶ የሆነ የሆን እንኳን ሲሰለች ቅዱስ ዳዊት እንዳለው ሲሸጡ የተቀበለ ስንት ጊዜ ነው እና ለርሱ ውለታ ምላሻችን ምንድን ነው? የሰው ልጅ የሰጠውን ምላሽ ሁለት አይነት ነው። ሁለቱንም አይነት ምላሽ ቀራን የሆነ ያይተነዋል። ሁለቱንም አይነት ምላሽ ዛሬ እኛ የትኛው ምላሽ ላይ እንዳለን ራሳችንን የምንመረምርበት ጊዜ ነው። ሁለቱንም ምላሽ እነግራችኋለሁ። በግራው የተሰ ሰውሰው እና አለና በቅራኒው ላይ የተሰቀለውን አምላክ አየው መለሰለት መዝሙር አለን አደለ፣ እንደ ዮሐንስ በሆንኩ እኛ አምላክ ሲሰቀል ባየሆን፣ እና ዛሬም ተሰቅሎ እኮ ነው ያለው። ዛሬም ተሰቅሎ ነው ያለው። ዛሬም ያ የቅራሬው ስራው ሕያው ነው፣ በየዕለቱ አይሰቀልም ግን ሕያው ነው። የእኛ ምላሽ ምንድን ነው? የዚያ ሰው ምላሽ ሉቃስ፣ ዶክተሩ፣ ሉቃስ ሐኪሙ ሉቃስ በጥንቃቄ ጻፈልን። ዛሬ በሃያ አንደኛው ክፍለ ዘመን የምንኖር እኛ አንብበን ፈውስን ፈውስ እንዲሆንልን እንድንማርበት ለእኛ ጻፈልን። ከተሰቀሉት ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን ራስንም እኛንም አድን ብሎ ሰደበው ሰደበው። የሰው ልጅ ምላሽ ለአምላኩ ለታ ለአምላኩ ቸርነት፣ ለተሰቀለለት አምላክ ለሞተለት አምላክ የሰው ልጅ ያቀረበለት ነገር ቢኖር የመጀመሪያው ስድብ ነው። ሰደበው። የሰደበው ምን አይነት ሰው እንደነበረ ከሌላ አይደለም የምናገኘው፣ ከባልንጀራው እናገኛለን። ከባልንጀራው እናገኛለን። ባልንጀራው ስለሰደበው ሰውና ስለራሱ ሁለት አበይት ነገሮችን ተናግሯል። ስለሰደበው ሰውና ስለራሱ ምንድን ነው ያለው? አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን አትፈራውምን? እኛ ያለ ነው። በምን ስር ነው አለ። በፍርድ ውስጥ፣ በፍርድ ውስጥ ነን። በእንዲህ ያለ ፍርድ ውስጥ ነን ያለ ነው አለ። በእንዲህ ያለ ፍርድ ውስጥ ሳለህ እግዚአብሔርን አትፈራውም አለው። ሁለተኛው ይህ ሰው ስለራሱና ስለዚህ በግራ ስለተሰቀለው ሰው በቀኝ ያለው የነገረው ስላደረግነው የሚገባንን እንቀበላለን። በዛ ሰዓት እየተቀበልን ያለነው በዛ ሰዓት የምንስቃየው ስቃይ፣ በዛ ሰዓት የምንቀበለው መከራ የሚገባንን ነው። አያቸው ይመና ነገረው። ምክንያቱም የዚህ በግራ የተሰቀለው ሰው ትልቁ ችግሩ ያለበትን ዓለም አለማወቁ ነበረ። ያለበትን ህይወት አለማወቁ ነበረ። ዛሬም በዚህ ዘመን ያለብን ችግር ያለንበትን ህይወት ራሳቸውን የማያውቁ የእግዚአብሔርን ውለታ ሊያዩ አይችሉም። ያሉበትን ሁኔታ የማያውቁ በእንዴት ያለ ፍርድ በእንዴት ያለ ሁኔታ ውስጥ እንዳሉ የማያውቁ የአምላካቸውን ውለታ ሊያዩ አይችሉም። ሊያዩ ብቻም አይደለም፣ ውለታ የዋለላቸውን አምላክ ከመስደብ ወደኋላ አይሉም። እግዚአብሔር ከዚያ ይሰውረን። እናም ያኛው በግራ የተሰቀለው ሰው ለተሰቀለው ለወልደ እግዚአብሔር ለመድኃኔዓለም ክርስቶስ ገጸ በረከት እጅ መንሻ አድርጎ በቀራንዮ አደባባይ ያቀረበለት ይህንን ነበረ። የተወደዳችሁ ኦርቶዶክሳውያን ዛሬ አፋችንን አውጥተን እኮ አንሳደብም አንሳደብም። እግዚአብሔርን እንደዚያ በግራ በተሰቀለው ወንበዴ ዛሬ አንሳደብም። ግን ድርጊታችን ውለታውን የሚያሳይ ካልሆነ ስድብ ነው። ኑሯችን ውለታውን የማያሳይ ከሆነ ስድብ ነው። ትዳራችን ውለታውን የሚያሳይ ካልሆነ ስድብ ነው። እናም ያ በግራ የተሰቀለው ሰው ሰደበው አለ። በቀድሚ የተሰቀለው ግን እንደገና በቀራንዮ የተሰቀለውን የአምላኩን ውለታ ትዕግስቱን፣ ቸርነቱን አስተዋለ። አባቶቻችን እንዳሉት ያን ትዕግስቱን ሲያሰላስል ያን ምሕረቱን ሲያስ ገነዘበ ኃጢአቱን ተገነዘበ የአምላኩን ደግሞ ልብና የአምላኩን ከፍታ ታላቅነት ተገነዘበ እና ምናለ እኛ የደረሰብን ሁሉ የሚገባንን ነው የደረሰብን። በእግዚአብሔር ፍርድ ስር ነው ያለነው አለ። ቀና ብሎ መስቀሉን ሲመለከት ሁለት ነገር ነው የተገነዘበው። ዛሬ የምንገነዘበው አንደኛ የእርሱን ድካም ተገነዘበ። መስቀሉ የሰውን ድካም የሚገልጥ ነውና፣ ነገር ግን በዚያ ላይ የሚያቆም አይደለም። በዚያው በመስቀሉ ላይ የተሰቀለውን አምላክ ሲያይ በዚያው ላይ በመስቀሉ ላይ የተሰቀለውን ጌታ አዳኙን መድኃኒዓለም ክርስቶስን ሲመለከት የእርሱን ደግሞ ወሰን የሌለውን ምሕረቱን ወሰን የሌለውን ቸርነቱን አየ፣ ተገነዘበ። ስለዚህም ዛሬ በመላው ዓለም ያሉ ክርስቲያኖች ኦርቶዶክሳውያን የሚጸልዩትን ጸሎት ቀና ብሎ ማንም በአጠገቡ የሌለውን አምላክ አምላክነቱን አውቆ ክብሩን አውቆ፣ በተዋረደበት ሰዓት፣ በተሰቀለበት ሰዓት ጌትነቱን ገለጠ። እንዲህ አለ፣ በመስቀል ያለውን መድኃኔ ዓለም ክርስቶስን ጌታ ሆይ በመንግሥት በመጣ ጊዜ አስበኛ ነው። አምላክ ሆያ ነው አስበኝ፣ አስበኝ ጊዜ ቢመሽም ለአንተ የኔ ነገር ሲያቆም ለአንተ መጀመሪያ ነውና አስበኛ ነው። በሞት አፋፍ ላይ የነበረው ሰው በእድሜው መጨረሻ ላይ የነበረው ሰው ያ በቀኝ በኩል የተሰቀለው ወንበዴ ለእድሜው ንስሐን አገኘ። የንስሐን እድሜ አምላኩ ሰጠው። አምላኩን ሲመለከት አምላኩን ሲያይ አምላኩን ያደረገለትን ውለታ ያደረገለትን በጎ ነገር ሲመለከት የብሱን ምሕረት የብሱን ታላቅነት፣ ቸርነት ስላየ አቤቱ በመንግሥት በመጣ ጊዜ አስበኛለ። የሚያስደንቅ ነው። ጸሎቱ የሚያስደንቅ ነው። ምክንያቱም በዚያ ቦታ ላይ የሚከናወነው ነገር ከምድርም የሚሰማው ስድብ ነው። ከተሰቀሉትን መካከል የሆነው የሚናገረው ስድብ ነው። ሁሉ ነገር ስድብ ነበረ። ነገር ግን እግዚአብሔር ለዚያ በቀኝ በኩል ለተሰቀለው ግን የአምላኩ ለታቢያ አይኑን ስለገለጸለት በሚገርም ሰዓት በሚገርም በሚያስደንቅ ሰዓት ላይ የሚያስገርም ጸሎትን ተናገረ። ጌታ ሆይ በመንግሥትህ በመጣ ጊዜ አስበኛል። ጌታችን መድኃኒታችን ኢየሱስ ክርስቶስን የጠየቀው ወደፊት ስትመጣ ነበር ያለው ወደፊት መንግስትን በምትመልስበት ጊዜ ። ምክንያቱም ሐዋርያቱም ራሳቸው ጌታ ሲያርግ በሐዋርያት ሥራ ምዕራፍ አንድ ላይ እንደምታነቡት ለእስራኤል መንግሥትን የምትመልሰው መቼ ነው ብለው ነበር የጠየቁት። መቼ ነው ለእስራኤል መንግስትን የምትመልሰው ብለውት ነበር። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለፈያታይዘ የማንመለሰለት ገና በኋላ አይደለምን፣ ምን የማስብህ አለው ገና ወደፊት አይደለም ማስብ። እኔ ማስብህ መቼ ነው አለ። ዛሬ እንዲህ አለው። አምላ ኢየሱስም እውነት ልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ዛሬ ከኔ ጋር በገነት ትሆናለህ። ጌታ ሆይ፣ በመንግሥትህ በመጣህ ጊዜ አስበኝ ላለው እጅግ ውብ ለሆነው ጸሎት ወልደ እግዚአብሔር መድኃኔ ዓለም ክርስቶስ የመለሰለትን መልስ ቢኖር ዛሬ ከኔ ጋር በገነት ትሆናለህ አለ። የተወደዳችሁ ኦርቶዶክሳውያን ዛሬ በቀራንዮ አደባባይ ፊት ነን። ምላሻችን ምንድን ነው? ለዋለልን ውለታ፣ ላደረገልን ቸርነት የምንለው መልስ ምንድን ነው? በግራ ከተሰቀለው ወንበዴ ጋር ነን ወይስ በቀኝ ከተሰቀለው? በኑሯችን በሕይወታችን የእርሱ ውለታ የሚያስምጥ የሚያስረሳ ስራ ነው የምንሠራው ወይስ በቀኝ ከተሰቀለው ወንበዴ ጋር አቤቱ በመንግሥት በመጣ ጊዜ አስበኝ ብለነው ዛሬ በኑሯችን እንዲያስበን ነው። የትኛውን ጸሎት ነው እየጸለይን ያለ ነው? የትኛውን ንግግር ነው በኑሯችን እየተናገርን ያለ ነው? የተወደዳችሁ ኦርቶዶክሳውያን ዛሬ ያ በቀራንዮ ነው የተሰቀለው አምላክ እኛን እንደገና እንዲያስበን የምንጸልይበት ጊዜ ይመስለኛል። ከመቼውም በበለጠ እኛን እንዲያስበን የምንለምንበት ጊዜ ነው። አምላካችን በምረቱ እንዲያስበን በቸርነቱ እንዲያስበን። እሱ ሲያስብ ከአዘት ያወጣል። ክብርና ምስጋና ለእርሱ ይሁን። እርሱ ሲያስብ እንባን ያብሳል። እርሱ ሲያስብ ሰላሳ ስምንት ዓመት ሙሉ በአልጋ ላይ ማቆ የነበረውን ያስነሳዋል። ደቂቃ አይፈጅበትም። አይ ምን ብላችሁ ነው የመጣችሁት ወደዚህ፣ የተክዶ ወደ ተቀደሰ ቦታ ስታሉ፣ ቦታ ሁሉ ጠቦናል። ትልቅ ቦታ አገኘን ብለን ነበር፣ እየጠበበን ነው። ሰፋ ያለ ቦታ ያስፈልገናል ማለት ነው። ይኸው ጠቦናል። ግን እንዲህ የተጣበብ ነው። እንዲህ የመጣ ነው ደስ የሚያሰኘው ምን ልናደርግ ነው የመጣ ነው። ምን ልንለው ነው የመጣ ነው። እባክህ እንደው ቢቻል የዛሬ አመት አስበኝ ነው እንዴት ነው እባክህ

ምን ልንትል ነው የመጣው? ምን ልንትል ነው የመጣው? ስለ እኔና ስለ እናንተ ነው የተሰቀለው። መስቀል ላይ ሆኖ እኮ ያለ እኔን ነው ወድጃችኋለሁ ነው ያለ። ወድጃችኋለሁ፣ አለም ቢጠላችሁ ወድጃችኋለሁ። የሞተላቸውን እነማን እንደሆነ ታምቃላቸው የመጣሁት ያለው እነማን? ጤነኞች ባለመድኃኒት፣ ሐኪም አይፈልጉም ነው ያለ፣ በሽተኞች እንጂ ያለ እኔ ኃጢአተኞችን ልጠራ ነው የመጣሁት ነው ያለው። ለእግዚአብሔር ኢየሱስ ክርስቶስ ምንድን ነው እየለመና ያለ ነው በመንግስትህ በመጣህ ጊዜ አስበኝ። ዛሬ እንዲያስበን ነው ልንለምነው የሚገባ እኔ ሞተልን። ለዚህ ነዋ፣ እሱ አባት ሲሆነን፣ እሱ ፍቅሩን ሲገልጥልን፣ እሱ ምሕረቱን ሲያሳየን፣ እኛም እንደ ልጆች ቀረብ ልንለው ይገባል። እንቅረበው ምመና የቤታችንን ጓዳ እንስጠው። ለርሱ ከእርሱ በላይ ለእኛ የሚያውቅልን የለም። እብራውያን ላይ እንዲህ ይላል ከኃጢአት በቀር በነገር ሁሉ እንደኛ ሆነ ነው የሚለው። ስለዚህ ችግራችንን የሚያውቅ ሊቀ ካህናት አለን ነው የሚለው። ኑሯችንን የሚያውቅ ሊቀ ካህናትን አለን ነው የሚለው። ታምሟል፣ ተርቧል፣ ተጠምቷል፣ ደፋ ቀና ብሏል፣ ሞትን ቀምሷል። ተሰብስበዋል። እንቅረብ ወደ እርሱና አቤቱ አስበኝ እንበለው። አንድ ጊዜ እንዲያስበን እሱ ሲያስበን ለዘላለም ይመጣልን። አሁንም ይማራል። ስለዚህ ኑሯችንን ሁሉ ወደ እርሱ እናቅርብለት። እነዚያ በግራ በቀኙ እንደተሰቀለው አይደለም። ኑሯችንን እኔ ትናንትና ስንነጋገር በጣም ግሩም ነገር አቶ ሚኒያም ነገሩን ማን ደርሶ አይቶ ቀምሶት እንደመጣላውቅም። ኑሮ ቢሉት መቃብር ይሞቃል ይላሉ አለ። ይሄ ጥሩ አይደለም ማለት ነው። እውነት ነው። አንዳንዴ ኑሯችንን በመቃብር መሰለ ነው። ኑሮ ካሉት መቃብር ይሞቃል ብለን በመቃብር ህይወት ነው ያለ ነው። የኔና የእናንተ አምላክ የተሰቀለልን ከመቃብር ነፃ ሊያደርገን ነው። አምላካችን ነጻ ያወጣል። ኑሮ መቃብር ከመሰለብን ከመቃብር የወጣው ሞት እንድን ያደረገው ከሙታን መካከል የማንፈልገው አምላክ ከመቃብር እንዲያወጣን እንለምነው። ኑሮ መቃብር ሆኖብኛልና አውጣኝ እንበለው። ፍቅሬ መቃብር ገብቷልና አውጣኝ እንበለው። በስራኤ ያለኝ ደስታ ምንምኖብኛልና አንተ ደስታ ስጠኝ እንበለው። ለእኔና ለእናንተ ደስታ ሲል ነው እሱ ያነባው። ለኔና ለናንተ እረፍት ሲል ነው እሱ የተጨነቀው። ለኔና ለናንተ ሰላም ሲል ነው እሱ ደሙን ያፈሰሰው። በመስቀሉ ሰላምን አደረገ እያመኖ አባቶች ሌሊቱን ሙሉ ሲያመሰግኑት ያደሩት። በመስቀሉ ላይ ያደረገልን ነገር ቢኖር ይህን ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? እኛ ምንሰብከው የዓለምን ፍልስፍና አይደለም አለ። ግሪኮች የዓለምን ጥበብ ይፈልጋሉ አለ። እኛ ምልክት ሊሻሉ እኛ ግን ስንሰብክ ክርስቶስ ሀዘ ተሰክለን እኛ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን፣ የተሰቀለውን ክርስቶስን። ምክንያቱም የእርሱን ውለታ ቤተ ክርስቲያን ተናግራ አትጨርስም። እስከ ዓለም ፍፃሜ ድረስ እሱ ነው የምትናገረው። ከዓለም ፍጻሜም በኋላ ለዘላለም ስትናገር የምትኖረው የእርሱን ውለታ ብቻ። ስለዚህ ዛሬ ምላሻችንን እናስብ። ስለዚህ አይናችንን ከችግራችን ላይ እናንሳ። አይናችንን ከጭንቀታችን ላይ እናንሳ። አይናችንን ከመረረን ነገር ላይ እናንሳ። ከተጨነቅንበት ነገር ላይ እናንሳ። አዎ፣ በዚህ ዘመን በተለይ በዚህ በሀገር አሜሪካ በተለይ በዚህ ወቅት ብዙ ሀሳብ አለ፣ ብዙ ጭንቀት አለ። አንዳንዶቻችን ተስፋችንን ያስቀመጥነው ነው የቤታችን ነገር ላይ ነው። እንደምንም ብዬችን ቤት ገዝቻለሁ፣ ይህን ያህል ዋጋ አለው ብለን ደስ ተሰኝተንበት ነበር። አሁን ትንሽ እየወረደ ነው አይደል? አዎ። አንዳንዶቻችን ምናልባት ለጡረታ ብለን ያስቀምጥነው ገንዘብ አሁን ቫሊዩ ግማሽ የደረሰብ ሊኖር ይችላል። የተወደዳችሁ የሚመናን ተስፋችን እነዚህ ነገሮች ላይ አይደለም። ተስፋችን ዘመን ላይ አይደለም። ተስፋችን ሰው ላይ አይደለም። ተስፋችን ክብራችን ላይ አይደለም። ይሄ ሁሉ የሚያልፍ ነው። እግዚአብሔር በአራያው እና በአምሳሉ የፈጠረን ስለሆነ እሱ በውስጣችን ያስቀመጠውን ነገር ነግራችኋለሁ። የምንረካው በሱ ብቻ ነው፣ በፈጠረን በአምላካችን ብቻ ነው። አይናችሁን ከዚያ ካላችሁበት ነገር ላይ አንስ ምክንያቱም ከዛ ከተጨነቅንበት ነገር ላይ አይናችንን ካላነሳን አምላካችን ያዘጋጀልንን በረከት ያዘጋጀልንን ተስፋ ልናይ አንችልም። ባዶነት ነው መልሱም የሆነን። ህይወታችን ደስታን ያጣል። ሕይወታችን በረከትን ያጣል። ስለዚህ አይናችንን ቀና አድርግና መስቀሉን እኔ ቀና አድርግና እርሱ ያደረገልንን ውለታውን እንመልከት። አንድ ታሪክ ነግሬያችሁ ይጨርሳል። ከዚህ በፊት ብዙ ቦታ ተናግሬዋል። ሰውየው አንድ ቀን ማታ ሊዋኝ ወደ መዋኛው ገንዳ ወረደ። እና ተዘሎ የሚገባበት ቦታ ስለነበረ ወደ ውሃ የሚገባበት እዚያ መዝለያው ላይ ቆመ እና እጁን ዘረጋ ተንጠራ ዘረጋ እና ተንጠራ እና ሲዘረጋ የምን ምልክት ነው? ከኋላው ልክ እንደዚህ ከፊቴ እንዳለው ብርሃን በጣም እጅግ የሚያበራ መብራት ከኋላው ስለነበረ እጁን ሲዘረጋ በግድግዳው ላይ የእርሱን የራሱን ጥላ ማየት ጀመረ። ከፊት ለፊት የማየው መስቀል ነው፣ ደስ የሚያሰኝ ነው። ስለዚህ ልክ እጁን ሲዘረጋ መስቀሉ ግድግዳው ላይ ታየው። እዛው እንደቆመ አምላኩ በቀራንዮ ያደረገለትን ውለታ ማሰብ ጀመረ። አምላኩ ለእርሱ ያደረገለትን ነገር ማሰብ ጀመረ። ቀኑ ሙሉ የተጨነቀበትን ነገር እንቅልፉን ያጣበትን የዚያን ሌሊት አሰበ። አወጣ አወረደ። ለምንድን ነው መከነክነው? ለምንድን ነው በአምላኬ ላይ ማላርፈው? አለ የሐዋርያውን ቃል ትዛለው እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ቃሉ ያለው ትዛለው እና ማሰላሰል ጀመረ። ከላይ ዘሎ ከመግባት ወረደ እያሰበ ቁጭ አለ። ወርዶ ገንደዋ አጠገብ የአምላኩን ውለታ፣ የአምላኩን ቸርነት፣ የአምላኩን በጎነት አሰላሰል። አምላኬ ሆይ ይቅርበለኛ፣ አንተን ሳላስብ በዚህ ዓለም ነገር መብከልከሌ አምላክ፣ አምላኬ ሆይ ይቅርበለኛለ አሁን ግን አንተ አስበኛለ። አምላኬ ወይ አንተ ሰውነቴን ሰጠኝ ሳለ ስለ ልብሴ መጨነቄ አምላኬ ሆይ ይቅር በለኝ አለ። አንተ ነፍሴን ሰጠኝ ሳለ ስለ ምግቤ መጨነቄ አምላኪ ሆይ ይቅር በለኝ ነገር ግን አሁን በመንግስት አስበኛለ። ከአምላኩ ጋር ከተነጋገረ በኋላ ከተወያየ በኋላ ወደ ቀደመ ዓላማው ለመመለስ ትዛለውና እንግዲያውስ እዚሁ ከተቀመጥኩኝ ልግባ አለና ወደ ገንዳው ሲገባ ለካስ ገንዳው ውሃ የለውም። ከዚያ ከላይ ቢወድቅ ኖሮ መፈጥፈጥ ነበር። ያ ሰው ምን እንዳለ ታውቃላችሁ? መስቀልህን ማየት አለ አምላኪ ሆይ፣ በባዶ ነገር ላይ ከመወደቅ ያድናል። መስቀልህን ማየት በባዶ ነገር ላይ ከመውደቅ ያድናል። አባቶቼ፣ እናቶቼ፣ እህቶቼ ወንድሞቼ አይናችን ወደ መስቀሉ እናንሳ። የዋለልን ሁለታን አስብ አስበኝ እንበለው። በባዶ ከመውደቅ ያድነናል። እግዚአብሔር ከሁላችን ጋር አይሆን።